የዲደብልዩ ዜና በመጀመሪያም ርዕሶቹን እንሆም። በመላው ዓለም የሚገኙ የክርስትና እምነት ተከታዮች ዛሬ የስቅለትን በዓል አክብረዋሉ በዓሉ ቫቲካን ውስጥ በርዕሰ ሊቃነ ጳጳሳቱ ህመም፣ ኢየሩሳሌም ውስጥ በጦርነት መሃል ግን የግሪጎሪያኑና የዩልየስ የቀን አቆጣጠርን በሚከተለው ዓለም ሁሉ አንድ ቀን እየተከበረ ነው። የእስራኤል ጦር ጋዛ ሰርጥ፣ የዩናይትድ ስቴትስ ጦር ደግሞ የመን ውስጥ በርካታ ሰዎችን ገደሉ። እስራኤል ታጋቾች እንዲለቀቁ ያቀረበችውን ጥያቄ ሐማስ ውድቅ አደረገው። የእስራኤል ጦር ሊባኖስ ውስጥ አንድ የሕዝቡላህ አባል ያለውን ግለሰብ መግደሉንም አስታውቋል። የዩክሬንና የሩሲያን ጦርነት በድርድር ለማስቆም ዩናይትድ ስቴትስ የምታደርገው ጥረት በአጭር ጊዜ ውጤት ካላመጣም ጥረቱን ልታቆም እንደምትችል የሀገሪቱ ውጭ ጉዳይ ሚኒስትር አስታወቁ። የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ከመመረጣቸው በፊት በአንድ ቀን ጦርነቱን ለማስቆም የዛቱት እስካሁን ድረስ በሦስተኛ ወሩም የስምምነት ፍንጭ አልታየበትም። ዜናው በዝርዝርም ኢትዮጵያውያንን ጨምሮ በመላው ዓለም የሚገኙ የክርስትና እምነት ተከታዮች ዛሬ የስቅለት በዓልን አክብረው ውለዋል። ዘንድሮ የግሪጎሪያኑም የዩልየስንም የቀን ቀመር የሚከተለው የክርስትና እምነት ተከታይ በዓሉን የሚያከብረው አንድ ቀን ነው። የሮማ ካቶሊካዊት ርዕሰ ሊቃነ ጳጳሳት ፍራንሲስ በኒሞኒያ በሽታ በጠና ታመው በመክረማቸው በየዓመቱ እንደሚያደርጉት ትናንት ማታ የምን ዱባንን እግር ማጠብ አልቻሉም። ይሁንና ሮም በሚገኘው የሬጊና ኮሊ ወህኒ ቤት ተገኝተው እስረኞችን አነጋግረዋል ጸልየውላቸዋልም። ግጭት፣ ደም መፋሰስ፣ ጦርነትና እመቃ ባልተለየው ምዕራባዊ ኢየሩሳሌም ውስጥም በዓሉ እንደ ነገሩ ተከብሮ ውሏል። ኢየሩሳሌምና ከሌላ አካባቢ የተጓዙ የክርስትና እምነት ተከታዮች ኢየሱስ ክርስቶስ መስቀያውን ተሸክሞ እንደተጓዘበት በሚታመነው ቪያ ዶሎርስ መንገድ መስቀል ተሸክመው እየዘመሩ በዓሉን በጉዞ አክብረውታል። ጦርነት እየተደረገ እንኳን እዚህ የተቀደሰ ምድር መገኘት ልዩ ደስታ ይሰጣል። የመጣሁበት ዋና ዓላማ የተቀደሱ ስፍራዎችን ለማየት ነው። በኢየሩሳሌም የላቲን ፓትርያርክ እዚህ ቅዱስ ምድር ለሚገኙ ክርስቲያኖች ድጋፋቸውን ለማሳየት ወደዚህ እንዲመጡ ባለፈው ዓመት ጥሪ አድርገዋል። ጦርነት ቢኖርም ወደዚህ የመጣሁት ለዚህ ነው። መልካም በዓል። ከኢየሩሳሌም በስተደቡብ ምዕራብ 78 ኪሎ ሜትር ርቀት ላይ የምትገኘው ጋዛ ሰርጥ ግን ዛሬም እንደ መክረሚያው በእስራኤል ጦር ድብደባ ስትነፍር ነው ያረፈደችው። የእስራኤል ጦር ዛሬ እስከ ማርፈጃው ድረስ በከፈተው የአየር ጥቃት በትንሹ 17 ፍልስጤማውያንን ገሏል። የሆስፒታል ምንጮች እንዳስታወቁት ጀበሊያ ውስጥ ዐሥር ካን ዩኑስ ውስጥ ደግሞ ሰባት ፍልስጤማውያን ተገለዋል። በተመሳሳይ ዜና እስራኤል ደቡባዊ ሊባኖስ ውስጥ አንድ የህዝቡላህ አባል ያለችውን መግደሏን አስታውቃለች። እስራኤል በጋዛ ሰርጥ ላይ የምታደርሰውን ድብደባ እንድታቆምና የእርዳታ እህልና ቁሳቁስ እንዳይገባ የጣለችውን እገዳ እንድታነሳ የሚቀርበውን ጥያቄ እስካሁን አልተቀበለችውም። ሐማስ በአንጻሩ አምና መስከረም ያገታቸውን የእስራኤልና የወዳጆቿን ሀገራት ዜጎች እንዲለቅ እስራኤል ያቀረበ የቀረበችውን ጥያቄ ውድቅ አድርጎታል። እስራኤል ተኩስ ለማቆም የምትደራደረው ሐማስ ታጋቾቹን ከለቀቀ ብቻ እንደሆነ አስታውቃ ነበረ። እስራኤልና ተባባሪዎቿ በአሸባሪነት የሚወነጅሉት የፍልስጤሙ ደፈጣ ተዋጊ ቡድን ሐማስ መስከረም 26 2016 ደቡባዊ እስራኤልን ወሮ 1200 የእስራኤልና የሌሎች ሀገራት ዜጎችን ገሏል። ካገታቸው 250 ያክል ሰዎች መካከል 59ኙ እስካሁንም ተለቀቁም በሕይወት ይኖራሉ ተብለው የሚገመቱት ግን 24ቱ ብቻ ናቸው። የፍልስጤን ባለሥልጣናት እንዳስታወቁት የሐማስን ጥቃት ለመበቀል እስራኤል ጋዛ ሰርጥ ላይ በከፈተችው ጥቃት በትንሽ ግምት 51 ሺህ ፍልስጤማውያንን ገላለች፣ በመቶ ሺህ የሚቆጠሩ አቁስላለች። አብዛኛውን የጋዛ ከተማና መንደር ከሰው መኖሪያነት ወደ ፍርስራሽ መከመሪያነት ለውጠዋለችም። የዩናይትድ ስቴትስ ጦር በየመን የነዳጅ ማከማቻና ማስተላለፊያ ወደብ ላይ ትናንት ማታ በከፈተው ጥቃት በትንሹ 71 ሰዎችን ገደለ፣ ሌሎች 171 አቆሰለም። አብዛኛ የመንን የሚገዛው የሆቲ ቡድን እንዳስታወቀው የአሜሪካ ጦር ራስ ዒሳ የተባለውን የነዳጅ ወደብ በከፊል አውድሞታል። ሑዴዳህ ግዛት የሚገኘው ወደብ የየመን ነዳጅ ዘይት የሚከማችና ወደ ውጪ የሚላክበት ማዕከል ነው። እስራኤል በፍልስጤሞች ላይ የምትፈጽመውን ግድያና ግፍ በመቃወም የየመን ሆቲዎች እስራኤልን እና ከእና ወደ እስራኤል የሚጓዙ መርከቦችን ማጥቃታቸውን ለመበቀል ዩናይትድ ስቴትስ በየመን ላይ የከፈተችው ድብደባ ካለፈው መጋቢት አጋማሽ ወዲህ ተጠናክሯል። ይሁንና የአሜሪካው ዜና አገልግሎት አሶሲየትድ ፕሬስ እንደዘገበው የአሜሪካ ማዕከላዊ እዝም ሆነ ሁቲዎች ዝርዝርና ትክክለኛ መረጃ ስለማይሰጡት በየጊዜው የሚደርሰውን ጉዳት መጠን በትክክል ማወቅና መዘገብ አልቻለም። ሁቲዎች ዛሬም አሜሪካንና እስራኤልን ለመበቀል እየዛቱ ነው። ይህ ዶይቼ ቬለ ነው። ሰሜናዊ ቤኒን ውስጥ እስላማዊ ደፈጣ ተዋጊዎች ናቸው የተባሉ ታጣቂዎች በከፈቱት ጥቃት ስምንት ወታደሮች ገደሉ። የቤኒን ጦር ኃይል አዛዦች እንዳስታወቁ ታጣቂዎቹ ቤኒንን ከኒጀር ጋር በሚያዋስነው ሚራዶር ግዛት የሚገኙ ሁለት የጦር ሰፈሮችን አጥቅተዋል። በጥቃቱ ከተገደሉት ስምንት ወታደሮች በተጨማሪ ሌሎች 13 ወታደሮች አቁስለዋልም። ትንሽቱ ምዕራብ አፍሪቃዊት ሀገር ቤኒን እንደ ግሪጎሪያኑ አቆጣጠር ከ2022 ጀምሮ ሚራዶር በተባለው ግዛቷና አካባቢው ሸምቋል የሚባሉ ተዋጊዎችን የሚወጋ 8000 ወታደር አስፍራለች። የሩሲያና የዩክሬንን ጦርነት በድርድር ለማስቆም ዩናይትድ ስቴትስ የምታደርገው ጥረት እየተደነቃቀፈ ነው። የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ በምረጡኝ ዘመቻቸው ወቅት ጦርነቱን በአንድ ቀን እንደሚያስቆሙት ሲዝቱ ነበረ። ይሁንና ፕሬዚደንቱ ስልጣን ከያዙበት ጊዜ ጀምሮ መስተዳድራቸው ተፋላሚዎችንና ደጋፊዎችን ለማሳመን እስካሁን ያደረገው ሙከራ ለውጤት የበቃ አይመስልም። ትናንት ፓሪስ ፈረንሳይ ውስጥ ከዩክሬንና ዩክሬንን ከሚደግፉት ከአውሮጳ መንግሥታት ባለሥልጣናት ጋር የተነጋገሩት የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንዳሉት በዕለታት ውስጥ ውጤት ካልታየ ፕሬዚደንቱ ጥረታቸውን በቃኝ ማለታቸው አይቀርም። ፕሬዚዳንቱ በመንግስታቸው ከፍተኛ ደረጃ ይህን ጦርነት ለማስቆም ባለፉት 87 ቀናት በተደጋጋሚ ሲጥሩ ቆይተዋል። ትናንት እዚህ የመጣ ነውም ጦርነቱን ለማስቆም በሚረዱ ዝርዝር ጉዳዮች ላይ ለመነጋገር ነበር። የማውራው ጦርነቱን መቆም አለመቆሙን በሳምንታት ሳይሆን በዕለታት ውስጥ ለመወሰን ነው። ጦርነቱ የሚቆም ከሆነ ዘላቂና ፍትሐዊ በሆነ መንገድ የሚቆምበት ሁኔታ ለማመቻቸት የምንችለውን ሁሉ እናደርጋለን። ይህ ካልሆነ ካልተግባባን ግን ፕሬዚዳንቱ አይ ከእንግዲህ በቃኝ የሚሉበት ደረጃ ላይ ይደርሳሉ ብዬ አስባለው ትራምፕ ስልጣን ከያዙ ሶስት ወር ሊሞላቸው ሶስት ቀን ነው የቀራቸው በአንድ ቀን እንደሚያስቆሙት የፎከሩበት የዩክሬን ሩሲያ ጦርነት ግን አሁንም እንደቀጠለ ነው የአሜሪካ ውጭ ጉዳይ ሚኒስትር ጦርነቱ ስለሚቆምበት ሁኔታ ከአውሮጳና ከዩክሬን ባለሥልጣናት ጋር ፓሪስ ውስጥ ሲነጋገሩ ትናንት የዩክሬኑ ፕሬዝደንት ቮልዲሚር ዜሌንስኪ ደም አፍሳሽ ባሏቸው በሩሲያው ፕሬዝደንት ላይ ጫና እንዲደረግ በድጋሚ ጠይቀዋል። ሩሲያ በበኩሏ የዩክሬን የኃይል ተቋማትን ላለመደብደብ ለአንድ ወር ያወጀችው ተኩስ አቁም ዛሬ ማብቃቱን አስታውቃለች። የሩሲያው ፕሬዝደንት የቭላድሚር ፑቲን ቃል አቀባይ ድሚትሪ ፔሽኮቭ እንዳሉት ተኩስ እንዲቆም ፕሬዝደንቱ ያዘዙት የአንድ ወር ጊዜም ዛሬ ያበቃል ገደቡ አልተራዘመምም። ይሁንና አጠቃላይ ጦርነቱን ለማቆም ሩሲያ ለድርድር አሁንም ዝግጁ መሆኗን ፔስኮቭ አክለው አስታውቀዋል። በሌላ ዜና ዩክሬንና ሩሲያ ዛሬ በጦር ግንባር የሞቱ ወታደሮች አስከሬን ልውውጥ አድርገዋል። የዩክሬን ባለሥልጣናት እንዳስታወቁት ዛሬ በተደረገው ልውውጥ 909 የዩክሬን ወታደሮች አስከሬንን ከሩሲያ ተረክበዋል። የሩሲያ መንግሥት ከዩክሬን የሚረከበውን የምርኮኛ ወታደር ወይም አስከሬንን ቁጥር በይፋ አያስታውቅም። የሩሲያ መገናኛ ዘዴዎች ጉዳዩን በቅርቡ ያውቃሉ ያሏቸውን አንድ የሀገሪቱን ምክር ቤት እንደ ራሴ ጠቅሰው እንደዘገቡት ግን ሩሲያም የ41 ወታደሮቿን አስከሬን ዛሬ ከዩክሬን ተረክባለች። ሩሲያ ዩክሬንን ከወረረችበት እንደ ግሪጎሪያኑ አቆጣጠር ከየካቲት 2022 እስከ የካቲት 2025 ድረስ በተደረገው ውጊያ 46000 የዩክሬን ወታደሮች መገደላቸውን የሀገሪቱ ፕሬዚደንት ቮልዶሚየር ዜሌንስኪ በቅርቡ አስታውቀው ነበረ። የዩክሬንና የምዕራባውያን መንግሥታትና መገናኛ ዘዴዎች እንደሚሉት ዩክሬን ውስጥ የተገደሉት የሩሲያ ወታደሮች ቁጥር ደግሞ በመቶ ሺህ ይቆጠራል። ይህ ዶች ቬለ ነው። ዜናውን ለማብቃት ርዕሶቹን በድጋሚ ላስታውሳችሁ። በመላው ዓለም የሚገኙ የክርስትና እምነት ተከታዮች ዛሬ የስቅለትን በዓል አክብረው ዋሉ። በዓሉ ቫቲካን ውስጥ በርዕሰ ሊቃነ ጳጳሳቱ ህመም፣ ኢየሩሳሌም ውስጥ ደግሞ በጦርነት መሃል፣ ግን የግሪጎሪያኑና የዩልየስ የቀን አቆጣጠርን እኩል በሚከተለው ዓለም ዛሬ አንድ ቀን ተከብሮ ነው የዋለው። የእስራኤል ጦር ጋዛ ሰርጥ የዩናይትድ ስቴትስ ጦር ደግሞ የመን ውስጥ በርካታ ሰዎችን ገደሉ። እስራኤል ታጋቾች እንዲለቀቁ ያቀረበችውን ጥያቄ ሐማስ ውድቅ አደረገው። እስራኤል ሊባኖስ ውስጥ ሕዝቡላህ አባል ያለችውን አንድ ግለሰብ መግደሏን አስታውቃለችም። የዩክሬንና የሩሲያን ጦርነት በድርድር ለማስቆም ዩናይትድ ስቴትስ የምታደርገው ጥረት በአጭር ጊዜ ውጤት ካላመጣ ጥረቱን ልታቆም እንደምትችል ውጭ ጉዳይ ሚኒስትሩ አስታወቁም። የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ከመመረጣቸው በፊት በአንድ ቀን ለማስቆም የዛቱት ጦርነት አሁንም በሦስተኛ ወሩ የመቆም ፍንጫ አላሳየም። የዜናው መልእክት የእስካሁኑ ነበር። መልካም የባለቀም